በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሰሞኑን ተመርቋል። የመጽሐፉ ጸሐፊ ዶክተር ሚካኤል ሚዴጋ በፌዴራል ከተሞች ላይ ለበርካታ ዓመታት ጥናት ያካሄዱ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የገለጹት የኢዘማ ፓርቲ አመራር አባል አቶ ዮሐንስ መኮንን አዲስ አበባ የማንም ሳትሆን ራስዋን ችላ መተዳደር አለባት ብለዋል። ፀሐይ ዳምጠው ዝርዝሩን ይዛለች። በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ምልኬ ሳሚደጋ ገልጸዋል። በፌዴራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሀሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅት እና በጥናታዊ ጽሑፎቻቸውም የከተሞቹን የፖለቲካ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ ዓመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ምልኪ ሳሚደጋ የመጽሐፉን ይዘት እንዲህ ተንትነዋል። ፓይዘሉ ገቨርኒንግ ኮንቴስት ሲቲስ ኢን ኢትዮጵያ ገቨርኒንግ ኮንቴስቲንግ ሲቲስ ኢንፌዴሬሽንስ ብሎ የኢትዮጵያን ኮንቴክስት ወስዶ የሁለቱን ከተሞችን አዲስ አበባና ድሬዳዋን የሚዳስስ ነው። ኮንቴንቱ አጋዝ ነው። አንደኛ የከተማ ፖለቲካን ይመለከታል። ሁለተኛ ግጭቶችን ይመለከታል። በተለይ በአዲስ አበባ ላይ ሲከሰቱ የቆዩ ግጭቶች ነበሩ፣ እስከ ማስተር ፕላኑ ድረስ ማለት ነው። ድሬዳዋ ላይም ይገባኛል። የነበሩ በተለይ ከደርግ ውድቀት በኋላ በሽግሩ ጊዜ ከኦሮሚያና ከሶማሌ ክልል የገባኛል ጥያቄና ግጭቶች እንዲሁም ጦርነት የሚመስሉም ተካሂዷል። ስለዚህ ሁለቱ ከተሞች ላይ ነበረው እና ያልተፈቱ የግጭቶች ጉዳዮችን ያነሳል። ሶስተኛ እና ዋነኛው የመጽሐፉ አንኳር ነጥቦች የዳይቨርሲቲ ጉዳይ በተለይ የቋንቋ፣ የባህል፣ የማንነት ልዩነቶች አሉ። ሁለቱም ከተሞች ውስጥ ብሔር ብሔረሰቦች እና ሕዝቦች አሉ። እነኝህ ሁለቱ ከተሞች ላይ እንዴት ነው የተዳደሩ የቆዩበት መንገድ ምን ይመስላል የሚል ጥያቄዎችን ይዳስሳል። ዶክተር ምልኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ሕገ መንግስት ስቃኝም ምን እንደሚመስል ያብራራሉ። ግዛት የሚባለው የዘጠኙ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ ሁለት ላይ። በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ ዘጠኝ የነበሩ፣ አሁን ከሲዳማ ክልል ጋር አስር ናቸው። ከዚህ ከአስሩን ግዛቶች ውጭ ያሉ የኢትዮጵያ ግዛት የለም እንደ ስለዚህ አዲስ አበባ ከሰማኒያ ሶስት ወዲህ ወደ ኦሮሚያ ስለሚሰፋ ከኦሮሚያ ብዙ ነገር ስለሚታገኝ የአስተዳደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብሎ በተለይ በማህበራዊ አገልግሎት ላይ የጋራ መስተዳደርን በተመለከተ ላይ ተፈጥሯዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩ ጥቅም አለው የሚል መንግስታዊ የሆነ መብት ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው ግን እስካሁን ምንም ህግ አልወጣም። የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነም ዶክተር ምልኬሳ ይናገራሉ። አንደኛው ድሬዳዋ ህገ መንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ድሬዳዋ የትኛውም ክልል ውስጥ አይደለችም። ስለዚህ የድሬዳዋ መሬት የኢትዮጵያ ትቡን በህገ መንግስት አይታወቅም ወይ እራሷን የቻለ በህገመንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ቪዲዮ ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ለዝግጅቶች እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶችም ነበሩ። ከዛ በኋላ ምርጫ እንዳታካሄድ ተደረገ። ከዚያ ቀን ጀምሮ የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ። ለመሆኑ ለአመታት ለተከታተሏቸውና ላጠናዋቸው ችግሮች ዶክተር ምልኬሳ ሚደጋ መፍትሄ የሚሉት ምን ይሆን? አፋን ኦሮሞ ለምሳሌ ባይተዋር መሆን የለበትም። አዲስ አበባ ውስጥ እንኳ የአዲስ አበባ ከተማ አስተዳደር ስራ ቋንቋ ሁለት ቋንቋ ቢሆን፣ አማርኛና አፋን ኦሮሞ ቢሆን የበለጠ ሕዝብን አንድ ያደርጋል እንጂ እን ኦሮሞውን ብቻ ጠቀም የሚያረግ አግላይ ነገር አይደለም። አሁን ያለው ነው አግላይ የሆነው ለምን? እኔ አማርኛ ካልቻልኩኝ አዲስ አበባ አልገባም ማለት ነው። ስራ መፈለግ አልችልም። ትምህርት ቤት አልገባም። ቋንቋ ቀላል አይደለም። የብዙ ነገር መሰረት ነው። በኃይልን የሚሸከም ነገር ነው። ስለዚህ ዋናው ልባት ነው ብዬ እኔ በበኩሌ የሚያስበው፣ ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ ያሉ ከተሞች ኤክስፒሪያንስ አይቻለው። በተለይ አዲስ አበባን ባይል ንገበል ማድረግ ፍቱህ መድኃኒቱ ነው ብዬ አስባለሁ። በሌላ በኩል የአዲስ አበባና የድሬዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የሚሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት፣ ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምጽ ተናግረዋል። አዲስ አበባ የት ነች ብት አዲስ አበባ ኢትዮጵያ ውስጥ ነች፣ ባጭሩ እንጂ አሁን ባለው አከላለል እኮ ነች። በኦሮሚያ መካከል ትገኛለች። እሱን ግን ሕገ መንግስቱም ቢሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ተከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ አዲስ አበባ ያዘጋጀችው የራሷ ቻርተር አለች ቻርተሩን የሚለው በራሷ በምታቋቁም ምክር ቤት ትተዳደራለች ነው የሚለው ስለዚህ የምትገኘው ኦሮሚያ ውስጥ ነው አሁን ባለው አከላለል ጂኦግራፊ ሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም አዲስ አበባን በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋራ አብራ ማደግ እንዳለበት እናምናለን እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይም በማፈናቀል በእነሱ ኤክስፔንስ በእነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም። አዲስ አበባ መተዳደር ያለባት እራሷን ችላ ነው የሚሉት አቶ ዮሐንስ። ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሀሳብ እንደሚደግፉ ገልጸዋል። ከፍተኛ አዲስ አበባ ውስጥ አንድ ቋንቋ ተጨማሪ ወይም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ቢመረጥ አንቃወሙ እንደውም የምንደግፈው ሀሳብ ነው ማለት ነው። ይህ በአዲስ አበባ እና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ